የዲደብሊው ዜና። በቅድሚያም ርዕሶቹን እንሆ። የኢትዮጵያ ኦሎምፒክ ኮሚቴ በቅርቡ ያደረገው ጉባኤ ውሳኔዎቹና የባንክ ሂሳቡ በፍርድ ቤት ታገደ። ትችት፣ ወቀሳና የፍርድ ቤት ክስ የተደራረበበት ኮሚቴ ትናንት ለአትሌቶች ሽልማትና እውቅና ሰጥቶ ነበረ። የእስራኤልና የሊባኖስ ደፈጣ ተዋጊ ቡድን የሕዝቡላህ ውጊያ ዛሬ አይሎ ውሏል። ሕዝቡላህ ሰሜን እስራኤልን በሚሳኤል፣ እስራኤል በአንጻሩ የሊባኖስ ርዕሰ ከተማ ቤይሩትን በጦር ጀቶች ደብድበዋል። ቤይሩት ውስጥ ቢያንስ ስምንት ሰዎች ተገድለዋል። የአውሮጳ ኅብረት ለዩክሬን 35 ቢሊዮን ዩሮ ብድር ሰጠ። ብድሮ የተሰጠው ምዕራባውያን መንግሥታት ካገዱት የሩሲያ ሀብት የሚገኝ ወለድ ዋስትና ተደርጎ ነው። በውጊያው አውድ የሩሲያ ጦር አንዲት የምስራቅ ዩክሬን ከተማን ተቆጣጥሯል። የዩክሬን ጦር ከሩሲያ ግዛት ለማስወጣት ማቀዱ ተነግሯል። ዜናው በዝርዝርም የኢትዮጵያ ኦሎምፒክ ኮሚቴ ባለፈው ዓመት ማብቂያ ያደረገው ጠቅላላ ጉባኤ ውሳኔዎቹና የኮሚቴው የባንክ ሂሳብ በፍርድ ቤት ታገደ። ባለፈው ሐምሌና ነሐሴ ፓሪስ ፈረንሳይ ባስተናገደችው የዓለም የኦሎምፒያ ውድድር የኢትዮጵያ አትሌቶች ዝቅተኛ ውጤት ካመጡ ወዲህ በኢትዮጵያ ኦሎምፒክ ኮሚቴ ባለሥልጣናት ላይ ከፍተኛ ወቀሳና ትችት እየተሰነዘረ ነው። የኮሚቴው ከፍተኛ ባለሥልጣናት ሰው በማዘዋወርና ሀብት በማባከን ጥርጣሬ ተከሰዋል። የአዲስ አበባ ወኪላችን ሰለሞን ሙጬ የከሳሽ ጠበቆችን ጠቅሶ እንደዘገበው ትናንት አዲስ አበባ ያስቻለው የፌዴራል ከፍተኛ ፍርድ ቤት የፍትሐ ብሔር ይግባኝ ሰሚ ችሎት የኢትዮጵያ ኦሎምፒክ ኮሚቴ ጠቅላላ ጉባኤን፣ የጉባኤውን ውሳኔዎችና የኮሚ ኮሚቴውን የባንክ ሂሳብ አግዷል። የኮሚቴው ባለሥልጣናት ስለ ፍርድ ቤቱ ውሳኔ አስተያየታቸውን እንዲሰጡ ስልክ ቢደወልላቸውም አልተገኙም። ትናንት ግን ኮሚቴው በፓሪስ ኦሎምፒክ ለተሳተፉ አትሌቶችና አሰልጣኞች ዕውቅናና ሽልማት ሰጥቷል። የሶማሊያ ፖሊስ በህገ ወጥ መንገድ ወደ ሀገር የገባ ያለውን በርካታ ጠመንጃ ከባድ መሳሪያና ጥይቶች መያዙን አስታወቀ። ፖሊስ እንዳለው ትናንት ርዕሰ ከተማ ሞቃድሾ ውስጥ የተያዘውን ጦር መሳሪያ በህገ ወጥ መንገድ አስገብተው ለመሸጥ የተዘጋጁ አራት ሰዎችም ታስረዋል። ፖሊስ ያስኳቸው ያላቸውን 33 ኤኬ47 ወይም ክላሽንኮቭ ጠመንጃዎች፣ ፒኬኤም አውቶማቲክ መሳሪያና በርካታ ጥይቶችን የሚያሳይ ቪዲዮ የሶማሊያ መንግስት በሚቆጣጠረው ኤን ቲቪ በተባለው ቴሌቪዥን ጣቢያ አሰራጭቷል። የሞቃዲሾ ፖሊስ አዛዥ ማህዲ አሊ ሙዕሚን የከተማዊቱ ፖሊስ ኃይል በህገ ወጥ ጦር መሳሪያዎች ዝውውር ላይ ከፍተኛ ቁጥጥር እንደሚያደርግና ነጋዴዎችንም እንደሚያስር አዟል። የስፓኝ የባህር ላይ አደጋ መከላከያ ሰራተኞች የሜዲትራንያንን ባህር ለማቋረጥ ሲቀዝፉ ለአደጋ የተጋለጡ 500 ስደተኞችን አዳኑ። የአደጋ ሰራተኞቹ ኃላፊዎች እንዳሉት ህይወታቸው ከዳነው ስደተኞች 300 ያክሉ ላሬስቲጋ ወደተባለችው የወደብ ከተማ ተወስደዋል። ሌሎቹ ስደተኞች ደግሞ በአራት አነስተኛ መርከቦች ተሳፍረው ወደ ካናሪ ደሴት ተልከዋል። ባለፉት ተከታታይ ሳምንታት በብዙ መቶ የሚቆጠሩ የአፍሪቃ ስደተኞች እንደ ነገሩ በተሰራ የእንጨት ጀልባ እየተጓዙ ወደ ተለያዩ የስፓኝ ተጫፋሪ ደሴቶች ገብተዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በእንግሊዝኛ ምጻሩ እንዳለው ካለፈው ጥር እስከ ዘንድሮ መስከረም አጋማሽ ድረስ 27ሺህ ስደተኞች ከአፍሪቃ እስጳኝ ገብተዋል። ይህ ዶች በለ ነው። እስራኤል እና የሊባኖሱ ደፍጣ ተዋጊ ቡድን ሕዝቡላህ የገጠሙት ውጊያ ዛሬ ተጠናክሮ ውሏል። ሕዝቡላህ ዛሬ ሲነጋጋ ጀምሮ ሰሜናዊ እስራኤልን በ140 ሮኬቶችና ሚሳይሎች ደብድቧል። ሕዝቡላህ እንዳስታወቀው በሦስት ዙር የከፈተው ጥቃት ሰሜን እስራኤል ውስጥ በተጠመዱ የአየር መከላከያ የከባድ መሳሪያ መተኮሻና በሌሎች ወታደራዊ ዞታዎች ላይ ያነጣጠረ ነበር። የእስራኤል ጦር ኃይል እንዳለው ደግሞ ሕዝቡላህ ከተኮሳቸው ሚሳይሎች 120 በጎላን ኮረብቶች፣ ሳፋድ እና የላይኛው ጋሊሊ በተባሉ አካባቢዎች ላይ ያነጣጥሩ ነበሩ። የተቀሩት ሀያ ሚሳኤሎች ሜሮን እና ኔቱ የተባሉ አካባቢዎችን ኢላማ ያደረጉ ነበሩ። ሚሳኤሎቹ በሰው ሕይወትና አካል ላይ ያደረሱት ጉዳት ስለመኖር አለመኖሩ የእስራኤል ባለሥልጣናት ያሉት ነገር የለም። ሂዝቦላህ ግን ሰዎችን እያደነ የሚገድለውን የእስራኤልን የስለላ ድርጅት የሰሜን ቅርንጫፍ ዋና መስሪያ ቤት መምታቱን አስታውቋል። እስራኤል ሰሞኑን ደቡባዊ ሊባኖስ ላይ በከፈተችው ጥቃት የህዝቡላህን ሚሳይል ማወንጫፊያዎች ማውደሟን አስታውቃ ነበረ። እስራኤል ዛሬ ደግሞ የሊባኖስን ርዕሰ ከተማ ቤይሩትን በጦር ጀቶች፣ የሶሪያዋን ዋና ከተማ ደማስቆን ደግሞ በሰው አልባ አውሮፕላን ወይም ድሮን ደብድባለች። የሊባኖስ የጤና ሚኒስቴር እንዳስታወቀው በድብደባው ቤይሩት ውስጥ ስምንት ሰዎች ተገድለዋል፣ ሌሎች ስልሳ ሰዎች ቆስለዋል። ከሟቾቹ አንዱ የህዝቡላህ ከፍተኛ ባለስልጣን ሳይሆን አይቀርም ተብሏል። ደማስቆ ሶርያ ውስጥ ደግሞ አንድ የህዝቡላህ ተዋጊ መገደሉን ቡድኑ አስታውቋል። የእስራኤልና ሲሆን የህዝቦላህ ውጊያ በመባባሱ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ዩናይትድ ስቴትስ ሊያደርጉት ያቀዱትን ጉዞ ቢያንስ ለአንድ ቀን ለማራዘም ተገደዋል። ዩናይትድ ስቴትስ በፋንታዋ ዜጎቿ ወደ ሊባኖስ እንዳይጓዙ በጥብቅ እያሳሰበች ነው። የአውሮጳ ኅብረት ለዩክሬን 35 ቢሊዮን ዩሮ ተጨማሪ ብድር እንደሚሰጥ አስታወቀ። ገንዘቡ የቡድን ሰባት አባል ሀገራት ለዩክሬን ሊሰጡት ያቀዱት ብድር አካል ነው። የሰባቱ ሀገራት መሪዎች ባለፈው ሰኔ ለዩክሬን 50 ቢሊዮን ዶላር ለማበደር ቃል ገብተዋል። የአውሮፓ ኅብረት ኮሚሽን ፕሬዚደንት ወይዘሮ ኡርዙላ ፎንደርላይን ዛሬ ዩክሬንን ሲጎበኙ እንዳስታወቁት ኅብረታቸው ለዩክሬን ለሚሰጠው ብድር ሩሲያ ዩክሬንን በ መወረሯ ሰበብ ምዕራባውያን መንግስታት ካገዱት የሩሲያ ሀብት የሚገኘውን ወለድ እንደ መያዣ ይጠቀሙበታል። የአውሮፓ ኅብረት ቡድን ሰባት ለዩክሬን ለማበደር ቃል የገባው 35 ቢሊዮን ዩሮ ማበደር የሚያስችለውን እቅድ ኮሚሽኑ አጽድቋል። ታላቅ መርታ ነው። ብድሩን በአጭር ጊዜ ውስጥ ለዩክሬን እንደምንሰጥ እርግጠኛ ነን። ብድሩ ከታገደው የሩሲያ ንብረት የሚደገፍ ነው። በውጊያው አውድ የሩሲያ ጦር ዛሬ ዤላኔ በተባለች የምስራቃዊ ዩክሬን ግዛት ከተማን ተቆጣጥሯል። የሩሲያ ባለሥልጣናት እንዳሉት ጦራቸው የዩክሬን ጦር ባለፈው ነሐሴ መጀመሪያ የወረራትን የኮርስ ግዛትንም በአጭር ጊዜ መልሶ ይቆጣጠራል። ይሁንና የፕሬዚደንት ቭላዲሚር ፑቲን ልዩ ቃል አቀባይ ድሚትሪ ፔስኮቭ የጦራቸውን የመልሶ ማጥቃት እቅድ መናገር አልፈለጉም። они ее сделают. Контроль будет восстановлен. የጦር ኃይሎቻችን ስራቸውን እያከናውኑ ነው። ያጠናቅቁታል፣ መልሰውም ይቆጣጠራሉ። እንዴት የጦር እቅድ በሪፍ አይነገርም። እንደሚቆጣጠሩት ግን አንጠራጠርም። የዩክሬን ታዛቢዎች በሚቆጣጠሩት አካባቢ ያለው ሁኔታ በጣም አሳሳቢ ነው። ይህ ሁኔታ ጊዜው ሲፈቅድ ይቀየራል። эта ситуация будет своевременно исправлена. ይህ በእንዲህ እንዳለ በምዕራባውያን መንግስታት የምትረዳው ዩክሬን የሩሲያን የቅርብ ወዳጅና ጎረቤት ቤሎሩስን ካጠቃች ሩሲያ ጠንካራ አጸፋ እርምጃ እንደምትወስድባት የሩሲያ ባለሥልጣናት እያስጠነቀቁ ነው። ይህ ዶች ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ የኢትዮጵያ ኦሎምፒክ ኮሚቴ በቅርቡ ያደረገው ጉባኤ ውሳኔዎቹና የባንክ ሂሳቡ በፍርድ ቤት ታገደ። ወቀሳም ትችትና ክስ የተደራረበበት ኮሚቴ ትናንት ግን ለአትሌቶች ሽልማትና እውቅና ሰጥቷል። የእስራኤልና የሊባኖሱ ደፈጣ ተዋጊ ቡድን የህዝቡላህ ውጊያ ዛሬ አይሎ ውሏል። ህዝቡላህ ሰሜን እስራኤልን በሚሳይል፣ እስራኤል በአንጻሩ የሊባኖስ ርዕሰ ከተማ ቤይሩትን በጦር ጀቶች ደብድበዋል። ቤይሩት ውስጥ ቢያንስ ስምንት ሰዎች ተገለዋል። የአውሮፓ ህብረት ለዩክሬን 35 ቢሊዮን ዩሮ ብድር ሰጠ። ብድሩ የተሰጠው ምዕራባውያን መንግስታት ካገዱት የሩሲያ ሀብት የሚገኝ ወለድ ዋስትና ተደርጎ ነው። በውጊያው አውድ የሩሲያ ጦር አንዲት የምስራቅ ዩክሬን ከተማን ይዟል። የዩክሬንን ጦር ከሩሲያ ግዛት ለማስወጣት ማቀዱ ተነግሯል። የዜናው መልእክት የእስካሁኑ ነበር።